ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮች። እለቱ ማክሰኞ ጥቅምት 24 2013 በአውሮፓውያን ህዳር 3 2020 አሜሪካውያን ምርጫ እያካሄዱ ነው። ለመነሳት ጊዜው አሁን ነው። ዲሞክራሲያችንን የምናስመልስበትም ጊዜው አሁን ነው። ይህን ማድረግ እንችላለን። እኛ እንደዚህ አይደለንም። ከዚህ የተሻለነን እንደዚህ ያለ የሕዝብ ብዛት ከየትም አያገኙም። ማንም እንደዚያ ያለ ብዙ ሕዝብ የሚያገኝ የለም። እንደዚህ ያለ ብዙ ሕዝብ ሊያገኝ የሚችል ማን እንደሆነ ታውቃላችሁ? አይደለም? የቀደሙት ዲሞክራቱ ፕሬዝደንታዊ እጩ ጆ ባይደን ሁለተኛው ፕሬዝደንት ዶናልድ ትራምፕ ናቸው። የዜናና የዘገባዎች ትኩረታችን ይሆናል። በኢትዮጵያ ምዕራብ ወለጋ ጉሊሶ ላይ በሰላማዊ ሰዎች ላይ የተፈጸመው ግድያ እየተወገዘ ነው። በርከት ያሉ ዘገባዎች ይኖሩናል። አብራችሁ እንድታመሹ እንጋብዛለን። የማስተናግዳችሁ ቆንጂት ታዬነኝ ንጉሱ ታምሬ ፕሮግራማችንን ይመራል። ያለም ዜና ይሆናል የሚቀድመው አዳነች ፍሳሀዬ ይዛ ቀርባለች። እንደምን አመሻችሁ አድማጮቻችን። ዜናውን የማሰማችሁ አዳነች ፍሳሀዬ ነኝ። የአፍሪካ ሕብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ኢትዮጵያ ውስጥ የንጹሐን ሰዎች መገደልን አጥብቀው እንደሚያወግዙ ባወጡት መግለጫ አስታውቀዋል። ሊቀመንበሩ ጥልቅ ሐዘን የተሰማቸው መሆኑን የሚገልጽ መልእክት ለተገደሉት ሰዎች ቤተሰቦች አስተላልፈዋል። የቆሰሉት ሰዎች ቶሎ እንዲድኑ ምኞታቸውን ገልጸዋል። ብሔራዊ ባለሥልጣኖች እንዲህ አይነቱን ዘግናኝ ወንጀል የፈጸሙት ሰዎች ተገኝተው ተጠያቂ እንዲሆን መደረጉን እንዲያረጋግጡ ጥሪ አቅርበዋል። ፋኪ መሐማት በሀገሪቱ ማህበረሰቦች መካከል የሚካሄደው ግጭት እየተባባሰ መሄዱን እንደተገነዘቡ ገልጸው የሚመለከታቸው ሁሉ አቀጣጣይ ልፈፋዎች ከማሰማት እንዲቆጠቡና በሀገሪቱ የሰፈረውን ውጥረት እንዲያረግቡ ጥሪ አቅርበዋል። ሊቀመንበሩ አያይዘውም የሀገሪቱ የፖለቲካ ኃይሎች አካታች የሆነ ብሔራዊ ንግግር በማካሄድ ብሔራዊ መግባባት ላይ እንዲደርሱ አሳስበዋል። ይህን ካላደረጉ ግን በሀገሪቱ ብቻ ሳይሆን በቀጠናው ላይ ከባድ ሁኔታ ያስከትላል ብለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበሩ በመጨረሻም የአፍሪካ ሕብረት በሀገሪቱ መንግስት ተነሳሽነት የሚካሄዱ ለውጦችን ይደግፋል፣ በሀገሪቱ ሰላምና መረጋጋት ለማስፈን በሚደረገው ጥረት ለመርዳትም ዝግጁ ነው ብለዋል። የአውሮፓ ህብረት ፕሬዝደንት ጆሴፍ ቦሬልም በኢትዮጵያ ስላለው ሁኔታ ተመሳሳይ መግለጫ አውጥተዋል። በኢትዮጵያ ያለው ሁኔታ በእጅጉ ያሳስባል። ሁሉም ወገኖች፣ የኢትዮጵያ ጎረቤት ሀገሮችም ጭምር ውጥረቱን ለማርገብ መጠር አለባቸው። አቀጣጣይ አነጋገርን ማስወገድና ተንኳሽ ወታደራዊ ኩነት ከማድረግ መቆጠብ ይገባቸዋል። ይህም ካላደረጉ ግን በሀገሪቱና በቀጠናው ያለመረጋጋት አደጋ ያስከትላል በማለት የአውሮፓ ህብረት መግለጫ አሳስቧል። በሀገሪቱ የሚመለከታቸው ወገኖች ሁሉ አካታች የሆነ ብሔራዊ ንግግር በማካሄድ ብሔራዊ መግባባት ላይ መድረስ ይገባቸዋል። ይህ ከምን ጊዜም በላይ የሚያስፈልግበት ጊዜ ነው። ለኢትዮጵያ ሕዝብ ዲሞክራሲያዊት እና የበለጸገች ሀገር ለማምጣት የሚቻልበት ቁልፍ ይህ ነው ሲል የአውሮፓ ህብረት መግለጫ ጠቁሟል። የማስገደድ እና ኃይል የመጠቀም ዛቻ ምንጊዜም ቢሆን አማራጭ ሊሆን አይችልም፣ ይላል የአውሮፓው ህብረት መግለጫ። የአውሮፓ ህብረት በኢትዮጵያ የሚካሄደውን ለውጥ ለመደገፍ ቁርጠኛ ነው። ይህ ስኬት ሊያገኝ የሚችለውም የህግ የበላይነት ሲኖርና ሰብአዊ መብቶች ሲከበሩ ነው። በመጪው ዓመት የሚካሄደው ምርጫ ነፃ ፍትሐዊና ተአማኒ እንዲሆንም ዋስትና ይሰጣል፣ ሲል የአውሮፓ ህብረት ያወጣው መግለጫ አስገንዝቧል። የኢትዮጵያ የህዝብ ተወካዮች ምክር ቤት የኢትዮጵያ መንግስት በአማራ ተወላጆች ላይ ግድያና ፍጅት ፈጸሙ ባላቸው ወንጀለኛ ኃይሎች ላይ የማያዳግም እርምጃ እንዲወስድ ጠይቋል። ምክር ቤቱ ይህን ያለው ጉሊሶ ወረዳ ላይ በሚገኘው ጋዋ ቃንቃ ቀበሌ ላይ በአማራ ተወላጆች ላይ ስለተፈጸመው ዘግናኝ ግድያ በተነጋገረበት ወቅት መሆኑ ታውቋል። ይህ የልፈፋ ጉዳይ ሳይሆን እንደ መንግስት ሀገሪቱን ከመፍረስ ማዳን አለብን ሲሉ የምክር ቤት አባላቱ እንደተናገሩ ታውቋል። አይቨሪ ኮስት እንደ አውሮፓ አቆጣጠር ባለፈው ጥቅም ሶስት ቀን ባካሄደችው ምርጫ የሀገሪቱ ፕሬዚደንት አላሳን ዋታራ ሳያሸንፉ እንዳልቀረ ተገልጿል። ፕሬዚዳንቱ የተወዳደሩት ለሶስተኛ ጊዜ ሲሆን በአጨቃጫቂው የምርጫ ሂደት በከፍተኛ ድምፅ እንዳሸነፉ ተገልጿል። የሀገሪቱ የምርጫ ኮሚሽን ፕሬዚደንት ኢብራሂም ኮሎባሊ ኩቤር ፕሬዚደንቱ ማሸነፋቸውን ዛሬ ማለዳ አስታውቀዋል። በሀገሪቱ ድምፅ የሰጡት ሰዎች ብዛት ከ50 ከመቶ በላይ ሲሆን ዋታራ ከ94 ከመቶ በላይ ድምፅ ማግኘታቸውን የምርጫው ኮሚሽን ፕሬዚደንት ገልጸዋል። የአይቨሪ ኮስት ሕገ መንግስታዊ ካውንስል ቅሬታዎችና ተግዳሮቶች ካሉ ካዳመጠ በኋላ አሸናፊውን ማጽደቅ ይኖርበታል። ዋታራ ምርጫውን ያሸነፉት ለሶስተኛ ጊዜ ለመወዳደር መወሰናቸውን በመቃወም ግጭቶች ይካሄዱ በነበረበት ወቅት መሆኑ ተገልጿል። ሁለትቱ የተቃውሞ መሪዎች በምርጫው ላለመሳተፍ በወሰኑበት ወቅት መሆኑም ተገልጿል። ከፍተኛ ተቃዋሚ ተወዳዳሪዎች የቀድሞ ፕሬዝደንት ሄንሪ ኮናን ቤዲ እና የቀድሞ ጠቅላይ ሚኒስትር ፓስካል አፊ እንጉሳን ለዋታራ ማሸነፍ እውቅና አንሰጥም ብለዋል። ተቃዋሚው ወገን ታዲያ አማራጭ መንግስት ለመመስረት ያስችላል ያለውን የሽግግር ካውንስል እንደመሰረተ ትላንት ማታ አስታውቋል። ካውንስሉ ፍትሐዊ ምርጫ እንዲካሄድ ፍኖተ ካርታ ያወጣል ይላል ተቃዋሚ ወገን። የሀገሪቱ መንግስት እስካሁን ባለው ጊዜ ስለ ተቃዋሚዎቹ እቅድ የተናገረው ነገር የለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ እና ተፎካካሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን የመጨረሻውን የምርጫ ዘመቻቸውን በተወሰነ አሻሚ ግዛቶች የሚገኙ መራጮችን ድምፅ ለማስገኘት ተዘዋውረው ሲቀሰቅሱ ከርመዋል። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ብራያን ፓደን ያጠናቀረውን ዘገባ ደረጀ ደስታ ያቀርበዋል። የዲሞክራቲክ ፓርቲ ተፎካካሪ እጩ የሆኑት ጆ ባይደን ከመጨረሻዎቹ የምርጫ ዘመቻዎቻቸው መካከል አንደኛውን ያሳለፉት በኦሃዮ ፔንሰልቬኒያ ነው። ለመነሳት ጊዜው አሁን ነው። ዲሞክራሲያችንን የምናስመልስበትም ጊዜው አሁን ነው። ይህን ማድረግ እንችላለን። እኛ እንደዚህ አይደለንም። ከዚህ የተሻልን ነን። በአስተያየት ሰብሳቢው ሪል ክሊር ፖለቲክስ መሰረት ባይደን በፐንሰልቬኒያ በአራት ነጥብ እየመሩ ነው። ይሁን እንጂ ባለፈው የ2016 ምርጫ ትራምፕ በዚህን ያህል እየተበለጡም ምርጫውን አሸንፈዋል። ፕሬዝደንት ትራምፕ በበኩላቸው ባለፈው እሁድ በፍሎሪዳ የቀሰቀሱ ሲሆን፣ ተንታኞች እንደሚሉት ትራምፕ ድል መቀዳጀት ከፈለጉ የፍሎሪዳ ግዛትን የግድ ማሸነፍ አለባቸው። እንደዚህ ያለ የህዝብ ብዛት ከየትም አያገኙም። ማንም እንደዚያ ያለ ብዙ ህዝብ የሚያገኝ የለም። እንደዚህ ያለ ብዙ ህዝብ ሊያገኝ የሚችል ማን እንደሆነ ታውቃላችሁ አይደለም? በቅርብ የተሰበሰቡ የህዝብ አስተያየት ድምፆች እንደሚያሳዩት ትራምፕና ባይደን በፍሎሪዳ መሳ ለመሳ ናቸው። ፕሬዚደንት ትራምፕ ትናንት ሰኞ በኖርዝ ካሮላይና፣ ሚሽጋን፣ ዊስካንሰን እና በፔንስልቬኒያ ተገኝተዋል። እነዚህ ክፍለ ግዛቶች ባለፈው የ2016ቱ ምርጫ ያሸንፉባቸው ግዛቶች ናቸው በዚህ ዓመት ግን ወይም ተቀራራቢ ይሆናሉ ወይም ወደ ባይደን ያጋድላሉ እየተባሉ ነው። ባይደን ዋነኛው ትኩረታቸው ትራምፕ በዩናይትድ ስቴትስ እንደገና ያገረሸውን የኮሮና ቫይረስ ወረርሽኝን ያስተናገዱበትን ደካማ መንገድ አንስቶ ማሳጣቱ ላይ አድርገዋል። ትራምፕም በበኩላቸው ከኮቪድ በፊት የነበረውን ማለፊያ የኢኮኖሚ እድገት በማንሳት ባይደን ታክስ እንደሚጨምሩና ስራ አጥነትን እንደሚያባብሱ ያነሳሉ። 95 ሚሊዮን በላይ የሚሆኑ መራጮች አስቀድመው ድምፃቸውን በተለያየ መንገድ የሰጡ ሲሆን በዚህ ዓመት የመራጮች ቁጥር በታሪክ ከፍተኛውን ድርሻ ይይዛል ተብሎ ተገምቷል። ተንታኞች እንደሚሉት አስቀድመው ድምፅ ከሰጡት ውስጥ አብዛኞቹ ዲሞክራቶች እንደሆኑ ሲነገር፣ በዛሬው ዕለት በብዛት ይወጣሉ የተባሉት ሪፐብሊካን ደግሞ የተፈጠረውን ክፍተት በመሙላት ትራምፕን ያግዛሉ ተብሎ ይጠበቃል። በድምጽ ቆጠራው መዘግየት ሳቢያ የምርጫው ውጤት በዛሬው ምሽት ላይነገር የሚችልበት አጋጣሚ ሊኖር ስለሚችል አሸናፊው በዕለቱ ላይገለጽ ይችላል የሚልም ነገር እየተሰማ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዛሬው ምርጫ በፊት ባደረጉት የመጨረሻ የምርጫ ዘመቻ በፐንስልቬኒያ ክፍለ ግዛት የተራዘመ የድምጽ ቆጠራ እንዲካሄድ ጠቅላይ ፍርድ ቤት መፍቀዱ የድህረ ምርጫ ግጭት ሊያስከትል ይችላል ሲሉ አስጠንቅቀዋል። የድምፅ መለኪያ አሃዞች እንደሚያሳዩት በፐንስልቬኒያ ክፍለ ግዛት የቀድሞ ምክትል ፕሬዚደንት ጆ ባይደን በጥቂትም ቢሆን ትራምፕን እየቀደሙ ነው። በክፍለ ግዛቱ በፖስታ ቤት በኩል የተሰጠውን ድምፅ ለመቁጠር ከምርጫው በኋላም ቀናት ሊወስድ እንደሚችል ተገምቷል። በፖስታ ቤት በኩል መምረጡ ዲሞክራቶችን ሊጠቅም እንደሚችል ተገልጿል። የምርጫ ድምፅ የቆጠራ ጊዜ እንዲራዘም መፍቀድ ለማጭበርበር ተግባር ሊያመች ይችላል። የህግ ስርዓትንም ይጎዳል። በመንገዶች ላይ ግጭት ሊያስከትል ይችላል። ስለሆነም አንድ ነገር መደረግ አለበት ሲሉ ፕሬዚዳንቱ በትዊተር ገጻቸው መልዕክት አስተላልፈዋል። ፕሬዚዳንት ትራምፕ በመንገዶች ላይ ግጭት ሊነሳ ይችላል ስላሉት ጉዳይ ዲሞክራቱ ተወዳዳሪያቸው ባይደን በጋዜጠኞች ሲጠየቁ ትራምፕ ለሚሉት ማንኛውም ነገር ምላሽ የመስጠት ፍላጎት የለኝም፣ ሰላማዊ ምርጫ እንዲካሄድና ብዙ ሰዎች ወጥተው እንዲመርጡ ነው የምፈልገው ብለዋል። የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ስራ አስኪያጅ ክሪስቶፈር ዌይ ባለፈው መስከረም ወር የምክር ቤት አባላት ፊት ቀርበው በሰጡት ማብራሪያ ዩናይትድ ስቴትስ ውስጥ በፖስታ ቤት በኩልም ሆነ በአካል ተገኝቶ በሚደረገው ምርጫ ማንኛውም አይነት የተቀነባበረ ምርጫን የማጭበርበር ተግባር አልታየም ሲሉ ማረጋገጫ ሰጥተዋል። በመጨረሻም የኮቪድ-19 ዜና ፕሬዚደንት ዶናልድ ትራምፕ የመሰረቱት የኮሮና ቫይረስን ጉዳይ የሚከታተለው ግብረ ኃይል አንጋፋ አባል ሀገሪቱ ለአንድ ዓመት ለሚጠጋ ጊዜ የዘለቀው የኮቪድ-19 መዛመት ወደ ከባድ ደረጃ እየገባች ነው ሲሉ አስጠንቅቀዋል። የግብረ ኃይሉ አስተባባሪ ዶክተር ደቦራ ብሬክስ የአስተዳደሩ ባለስልጣኖች እንቅስቃሴን በመገደብና ቫይረሱን በመቆጣጠር መካከል ሚዛን የጠበቀ ጠንካራ እርምጃ እንዲወስዱ ማሳሰባቸውን የዜና ዘገባዎች ገልጸዋል። እርምጃው አሜሪካውያን የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ ማበረታታትን፣ የአካል መራራቅ መተግበርን፣ ሰፊ ምርመራ መርሃ ግብር ማካሄድን ማዕቀፍ እንዳለበት አስገንዝበዋል። ዶክተር ብሬክስ ያስተላለፉት መልዕክት ፕሬዚዳንት ትራምፕ በምርጫ ዘመቻቸው ወቅት የኮሮና ቫይረሱ መዛመት እየቀነሰ ነው ሲሉ ከቆዩት ጋር ይጣረሳል ሀገሪቱ በኮሮና ቫይረስ መዛመት ምክንያት ከ230 ሺህ በላይ የሚሆኑ ሰዎች ሞተውባታል። ከ9.2 ሚሊዮን በላይ የሚሆኑ ዜጎቿ ደግሞ በቫይረሱ ታመውባታል። ትላንት ብቻ በሀገሪቱ 84089 አዲስ የቫይረስ በሽተኞች እንደተገኙ፣ 557 ሰዎች ደግሞ ለህልፈት እንደተዳረጉ ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ማዕከል ባወጣው አዲስ ጥናት መሰረት እርጉዝ ሴቶች ከሌሎች ይልቅ በበለጠ ለኮቪድ-19 የተጋለጡ ናቸው። እርጉዝ ሴቶች በቫይረሱ ሲያዙ ከሌሎች በበለጠ እንደሚጸናባቸውና ለሞት ሊዳረጉ እንደሚችሉ ጥናቱ አመልክቷል። በቫይረሱ የተያዙ እርጉዝ ሴቶች የመወለድ ጊዜያቸው ያልደረሰ ልጆችን የመውለድ አደጋም እንደሚገጥማቸው ጥናቱ አመልክቷል። በሌላ ዜና ደግሞ በቫይረሱ የተያዙ ሰዎች አብዛኞቹ ለመጀመሪያዎቹ ስድስት ወራት ጊዜ ሰውነታቸው ኮሮና ቫይረስን የመከላከል አቅም እንዳለው ይህም ለሁለተኛ ዙር በቫይረሱ ከመያዝ ሊያድናቸው እንደሚችል የብሪታንያ የሳይንስ ጠቢባን መግለጻቸው ታውቋል። ሳይንቲስቶቹ ይህን ለማወቅ የቻሉት አንድ መቶ የሚሆኑ ሆስፒታል ያልገቡ የቫይረሱ በሽተኞች የደም ናሙና ላይ የጥናት ግምገማ ካካሄዱ በኋላ መሆኑን ገልጸዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። ለዜናዎቹ አዳነች ፍሳሐዬን አመሰግናለሁ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ዛሬ አሜሪካውያን ምርጫ ላይ ናቸው። የምርጫውን ሂደት በዚህ በዋሽንግተን አካባቢ እየተዘዋወሩ በመመልከት ሊዘግቡልን ባልደረቦቻችን ማልደው ወጥተዋል። ዝግጅቶቻችንን በአጭር ሞገድና በናይል ሳት ከዚያም በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ እንዲሁም በአህዱ ሬዲዮ 94.3 ላይ በቀጥታ ለማድመጥ ትችላላችሁ። አሁን አበይት ዜናዎች ወደሚተነተኑበት የመጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የምሽቱ አብይ ርዕስ የዩናይትድ ስቴትስ ምርጫ። ዛሬ የአሜሪካ ሕዝብ የቀጣዮቹን አራት ዓመታት መሪውን እየመረጠ ነው። ስልጣን ላይ ካሉት ከሪፐብሊካኑ ፕሬዝደንት ዶናልድ ትራምፕ ወይም ከዲሞክራቱ የቀድሞ ምክትል ፕሬዚደንት ጆ ባይደን ይሆኑኛል የሚለውን በድምፁ ይወስናል። በኮሮና ቫይረስ ወረርሽኝ ምክንያት ከ99 ሚሊዮን በላይ መራጭ በተለያዩ መንገዶች አስቀድሞ ድምፁን ሰጥቷል። ዛሬ ደግሞ ቀሪዎቹ አያሌ ሚሊዮኖች ድምፃቸውን እየሰጡ ናቸው። የዝግጅት ክፍላችን ባልደረቦች በዋሽንግተን አካባቢ ከጠዋቱ ጀምረው የድምፅ መስጫ ጣቢያ አካባቢ ተሰማርተዋል። ሀብታሙ ስዩም ቨርጂኒያ አርሊንግተን ማዕከላዊ ቤተ መጽሐፍት የምርጫ ጣቢያ ያገኛቸውን ድምፅ ሰጪዎች አነጋግሯል። ሀብታሙ መስመሩ ያንተ ነው። መላዓለም በትኩረት ከሚከታተላቸው ፖለቲካዊ ሁነቶች መካከል አንዱ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ነው። ዘንድሮ ላይ ሪፐብሊካኑ ዶናልድ ጄ ትራምፕና ዲሞክራቱ ጆ ባይደን እየተፎካከሩ ይገኛሉ። በሚሊዮኖች የሚቆጠሩ አሜሪካውያን በሀገሪቱ ውስጥ በሚገኙ ሃምሳ ግዛቶች ድምፃቸውን እየሰጡ ይገኛሉ። በእርግጥ ከዛሬ ቀን በፊትም ወደ 100 ሚሊዮን የሚጠጉ አሜሪካውያን ድምፃቸውን ሰጥተዋል ነገር ግን የሀገሪቱን ፕሬዚዳንትና ምክትል ፕሬዚደንት በመወሰን ረገድ ትልቅ ሚና የሚጫወተው ኤሌክትራል ኮሌጅ ወይንም ደግሞ የመራጮች ስብስብ የተሰኘው ተቋም ነው 538 አባላት አሉት ቢያንስ አንድ ፕሬዚደንት ፕሬዚደንት ሆኖ ለመሾም 270ን ድምፅ ማግኘት ይጠብቅበታል ከጥቂት ሰዓታት በኋላ የዚህ ዓመት ፕሬዚደንታዊ ምርጫ አሸናፊ ይፋ ይሆናል ማለት ነው እንግዲህ እኔና ባልደረቦች በነበርንበት የቨርጂኒያ አርሊንግተን ማዕከላዊ ቤተ መጻሕፍት ውስጥ ከጠዋቱ 12 ሰዓት ጀምሮ ሰዎች ሲመርጡ ተመልክተናል። ብዙም ሰልፍ አልነበረም። የመራጮች ቁጥርም የተመጠነ ነበረ። በዚያ ሲመርጡ ያገኘናቸውን ባልና ሚስቱ ባርባራና ጀስቲን ቻንድለርን የተወሰኑ ጥያቄዎችን አቅርበንላቸው ነበረ። ባርባራ የአሁኑን ምርጫ ወሳኝነት እንዲህ አብራርተዋል። እጅግ አስፈላጊ ነው። በስልሳዎቹ ውስጥ በነበረው የሲቪል መብቶች እንቅስቃሴ ውስጥ ተሳታፊ ነበሩ። በአሁኑ ወቅት እጩዎችን በቴሌቪዥን ካየው በኋላ ፈጣን ውሳኔ ላይ ደርሻለሁ። ለውጥ ማምጣት አለብን ያሉት ባርባራ ባለቤታቸው ጀስቲን ቻንድለር በበኩላቸው ወደ ስልጣን የሚመጡት ፕሬዚደንት ሊያመጡት ስለሚገባው ለውጥ እንዲህ ይናገራል። ፖሊሶች ወጣት ጥቁሮችን እየገደሉብን ነው። ይሄ ለውጥ የሚያስፈልገው ይመስለኛል። ሁሉም ነገር ላይሳካ ይችላል። በአሁኑ ወቅት ግን አንድ ነገር እንዲደረግ እንጥራለን ያሉት። ዘንድሮ ላይ በአሜሪካ የምርጫ ታሪክ ውስጥ አዳዲስ ነገሮች ይመዘገባሉ ተብሎ ይጠበቃል። አንደኛው በመራጮች ቁጥር የዘንድሮ ምርጫ ከፍተኛውን ያስመዘግባል ተብሎ ይጠበቃል። ቀደም ብዬ እንደነገርኳችሁ ወደ መቶ ሚሊዮን የሚጠጉ ሰዎች እስካሁን ድረስ መርጠዋል። ከሳምንታትና ከቀናት በፊት ባለው በፖስታ ቤት በኩል እንዲሁም ደግሞ በአካል በመገኘት በተለያዩ ቦታዎች ድምፃቸውን ሰጥተዋል። ጆ ባይደን የዚህ ውድድር አሸናፊ ከሆኑ በሀገሪቱ ታሪክ ውስጥ አንጋፋው ፕሬዚዳንት ይሆናሉ ማለት ነው። ምክትላቸው ደግሞ መጀመሪያዋ ሴት ምክትል ፕሬዚደንት የአሜሪካ ሆነው ይሾማሉ ማለት ነው። ዶናልድ ጄ ትራምፕ ካሸነፉ ደግሞ ሀገሪቱን ለቀጣይ አራት አመት በድጋሚ ያገለግላሉ ወይንም ደግሞ ያስተዳድራሉ። ሀብታሙን አመሰግናለሁ። በቀጣዮቹ ዘገባዎች ደግሞ ወደ ኢትዮጵያ ይሆናል የምንሄደው በኦሮሚያ ክልል በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ጋንቃ ተብሎ በሚጠራው ቀበሌ ውስጥ ይኖሩ የነበሩ ሀምሳ አራት የአማራ ብሔር ተወላጆች በአንድ ትምህርት ቤት በታጣቂዎች መገደላቸውን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ትናንት ባወጣው መግለጫ አስታወቀ። ይህ ቁጥር እስካሁን የተቆጠረውን አስከሬን መሰረት ያደረገ እንደሆነ ጠቅሶ ቁጥሩ ሊጨምር ይችላል ብሏል። ከዚህ ቀደም በአካባቢው ላይ በነበረ የጸጥታ አለመረጋጋት ምክንያት ጸጥታውን ለመጠበቅ በቦታው የነበረው የመከላከያ ሰራዊት ቅዳሜ ዕለት ቦታውን ለቆ መውጣቱንና ጥቃቱን ፈጽሞታል በሚል የሚጠረጠረው የኦሮሞ ነጻነት ጦር ቦታውን መቆጣጠሩን የገለጸው አምነስቲ እሁለት ሕጻናት እናቶችና አዛውንቶችን ለስብሰባ ትፈለጋላችሁ በሚል በአንድ ትምህርት ቤት ውስጥ ካስገቧቸው በኋላ ድምጽ ባላቸው መሳሪያዎች እንደገደሏቸው እማኞቼ ናቸው ያላቸውን ከጥቃት የተረፉ የሟች ቤተሰቦች ጠቅሶ በመግለጫው ይፋ አድርጓል። አባቱ እህቱና የባለቤቱ አያት በዚህ ጥቃት የተገደሉበትን እማኝ ማነጋገሩን የገለጸው አምነስቲ ወንድሙን የወንድሙን ባለቤትና ሶስት ልጆቻቸውን በአንድ ላይ ያጣ ሌላ ተጎጂም ማነጋገሩን በመግለጫው አትቷል። የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ለመንግስት መገናኛ ብዙሃን በሰጡት መግለጫ የሟቾቹን ቁጥር ሰላሳ ሁለት ብለዋል። ጽዮን ግርማ በአምነስቲ ኢንተርናሽናል በአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኚ የሆኑትን አቶ ፍስሀት ተክሌን በመግለጫው ዙሪያ አነጋግራቸዋለች። ቀጥሎ ይቀርባል። በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት በአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳዮች አጥኒ አቶ ፍስሀ ተክሌ በምዕራብ ወለጋ ዞን ጉሊሶ ወረዳ ጋዋ ቃንጋ ተብሎ በሚጠራው ቀበሌ ውስጥ በታጣቂዎች በደረሰ የጅምላ ጥቃት ሀምሳ አራት የአማራ ተወላጆች በዘግናኝ ሁኔታ መገደላቸውን ከጥቃቱ የተረፉትን በእማኝነት ጠቅሳችሁ ድርጊቱንም ኮንናችሁ መግለጫ አውጥታችኋል። ይህንን መግለጫ በተመለከተ ማብራሪያ ሊሰጡን ፈቃደኛ ስለሆኑ እያመሰገንን፣ እስቲ በመጀመሪያ የዚህን ሪፖርት አጠቃላይ ይዘት ያብራሩልን። ጊዜ ልስትልኝ ትናንትና ያወልጣ ነው መግለጫ የሚለው በዚህ በጉሊሶ ወረዳ ምዕራብ ወለጋ ዞን ጋዋ ቀንቃ አካባቢ ውስጥ የሚኖሩ ነዋሪዎች ከሁለት ጀምሮ እዛ አካባቢ የሚንቀሳቀሰው የታጠቀ ኃይል ቁጥጥር ስር ውለው ነበር። የመከላከያ ሰራዊት ከአካባቢ መነሳቱን ተከትሎ ከዛ በኋላ ሁለት ከሰዓት ወደ አስራ አንድ ሰዓት አካባቢ ነዋሪዎቹን ሰብስበው ወደ አንድ የአካባቢ ትምህርት ቤት ላይ ወስዷቸው በጥይትና በቦምብ እንደገደሏቸው ነው የተረፉት ነዋሪዎች የገለጹልን። በዚህ ጥቃትም እስከ ትናንትናው ድረስ እስከ ሀምሳ አራት ሰዎች አስከሬን እንደቆጠሩ በቦታ ላይ ያሉ ሰዎች ይነግሩናል። ብዙዎቹ የአንድ ቤተሰብ አባል የሆኑ ሰዎችም አሉ። ህጻናት፣ ሴቶች እና ሽማግሌዎች ያሉበት ነው። ስለዚህ እንደዚህ አይነት ጥቃቶች እንግዲህ የመጀመሪያው አይደለም። በሰሞኑን ጉራፈርዳ አካባቢ፣ በደቡብ ክልል ሌሎች አካባቢዎችም፣ በሶማሌ ክልልም እንደዚሁ ችግር ነበር። ቤኒሻንጉልም መስከረም ላይ እንደዚሁ ችግር ነበር እና መንግስት እነዚህን ታቂ አካባቢ ያሉ አናሳ ቁጥር ያላቸውን የህብረተሰብ ክፍሎች የመከላከሉን እና የመጠበቁን ነገር ማጠናከር እንዳለበት ነው የምንለው። ሌላው ደግሞ በተለይ በዚች አካባቢ ላይ ቅዳሜ ዕለት የነበረው የመከላከያ ሰራዊት እንዲነሳ ተደርጎ ነው ይሄ የተፈጠረው እና አካባቢውን በትክክል ጸጥታው መረጋገጡ ሳይታወቅ የነበረውን መከላከያ ሰራዊት ማንሳት ለዚህ ጭፍጨፋ አጋልጧቸዋል። ለምንድነው የተነሳው? መነሳቱም በምክንያት ነው እና ደግሞ በቂ ጥበቃ ሳይደረግላቸው እንዲነሳ መደረጉ ምርመራ ሊደረግበት ይገባል የሚል ነው። አንደኛው ሀሳባችን በተለያዩ የመንግስት መገናኛ ብዙሀንም ሲገለጽ እንደነበረው እንዲሁም የመንግስት ባለስልጣናት ሲጠቅሱት የነበረው ማንነት ላይ ያነጣጠረ ጥቃት ደርሷል የሚል ነው የእናንተ መግለጫ። በአማራ ተወላጆች ላይ የደረሰ ጥቃት ነው ብላችሁታል። የአማራ ተወላጆች ብቻ በሚኖሩበት አካባቢ ነው ጥቃቱ የደረሰው? እስቲ አብራሩልን። ከአካባቢ ሰዎች እንዳረጋገጥን ነው እና የሰማ ነው ያቺ ጋወቃን ከምትባለው አካባቢ ሙሉ ለሙሉ የአማርኛ ተናጋሪ የአማራ ብሔር ሰዎች የሚኖሩባትን የሰፈሩበትን ታሪክ የሚታወቅ ነው በፊት ከዚህ ከነበረው ድርቅ ጋር መንደር ምስፈታ ተብሎ የሰፈሩ ናቸው እና ሙሉ ለሙሉ በአካባቢው ላይ የኦሮሞ ነዋሪዎች አሉ። ግን በዛች ወሰነች ቦታ ላይ ግን ያሉት የአማራ ተወላጆች እንደነበሩና ይሄ መጀመሪያም ጥቃት እንዳልሆነ መከላከያ ሰራዊቱም ሰፍሮ የነበረው ከዚህ በፊትም ጥቃት ስለነበር ነው። አንድ ባልና ሚስት ተገለው ተገኝተው፣ በዛ ምክንያት የነበረውን የጸጥታ ችግር ለማረጋጋት የገባ ጸጥታ አካል ነበር። እሱ ለተወሰነ ጊዜ ገብቶ ረቅ ነው የተፈጠረው። እና የአካባቢው እንግዲህ የአማራ ነዋሪዎች ያሉበት ነው። እሱን አረጋግጠናል ሙሉ ለሙሉ ማለት ነው። ይህ ጥቃት የተፈጸመው ደግሞ እነሱ ላይ አተኩረው ነው። ምክንያቱም በአካባቢው ላይ ያሉ በዙሪያ ያሉ የኦሮሞ ነዋሪዎች ላይ ምንም አይነት ጥቃት አልደረሰም። ቢያንስ በቅዳሜ ዕለት የነበረው ሁኔታ ትምህርት ቤት ውስጥ ለስብሰባ ትፈለጋላችሁ ተብለው እንደገቡ በመግለጫችሁ ላይም ጠቅሳችኋል። ሌሎችም ከጥቃቱም የተረፉት ሲናገሩ የተሰማው ለስብሰባ ትፈለጋላችሁ የሚል ነው የአካባቢው ታጣቂዎች ከሆኑ በአካባቢው ያለ የወረዳ የዞን አስተዳደር ያለ ለስብሰባ ትፈለጋላችሁ የሚል ጥሪ ከታጣቂዎች ሲደርሳቸው እንዴት ነው የገቡት የሚለውን ጥያቄ አንስታችኋል። እነዚህ የኦሮሞ ነጻነት ሰራዊት የሚባሉት ታጣቂዎች አካባቢውን የተቆጣጠሩት ቅዳሜ ዕለት ነው። መከላከያ ሰራዊት ነቅሎ ከወጣ በኋላ አካባቢውን ተቆጣጥረዋል። በራተኛ ቁጥጥር ስር ነው የሚለውን ነገር ለህዝቡ ሁሉ አረጋግጠውላቸዋል። ከዛ በኋላ በነጋታው ነዋሪውን ለስብሰባ እንፈልጋቸዋለን አሉ። የታጠቁ ሀይሎች ናቸው እነዚህ ሰዎች። ሌላ አማራጭ የላቸው። ምክንያቱም አካባቢው ላይ ያለው የመንግስት ስትራክቸር ምንም ሊከላከላቸው እንደሚያስችል ያውቁታል ወይም ደግሞ የለም። ስለዚህ ተጠራው ስብሰባ መሄድ ነበረባቸው። የተወሰኑት ጥቃት ይደርስብናል ብለው የፈሩት በተለይ ወጣትና ወንዶች የሆኑት ብዙዎቹ ሸሽተዋል። ኦልሬዲ የቀሩት ጥቃት አይደርስባቸው አያደርሱባቸውም ብለው የቀሩት ወጣቶች ህጻናት ሴቶች እና በእድሜ የገፉ ሰዎች ናቸው ወደዛ የሚሄዱት እና ሲፈሯቸውም ደዛ ነው ገምተው የሄዱት። ከዛ በኋላ ትምህርት ቤት ውስጥ እያሉ እንግዲህ በጅምላ እንደተገደሉ ነው እየተነገረ ያለው። ከዛ ከደረሰው ጥቃት የተረፉ አሉ ማለት አስቀድመው ከሸሹት ውጪ ከደረሰው አደጋ የተረፉ ሰዎች አሉ። ከዛ ውስጥ የተረፉ የተወሰኑ ሰዎች እንዳሉ ነው የነገሩኝ። ግን ብዙዎቹ ጉዳት ደርሰውባቸዋል። ወደ ሕክምና ወደ ሌላ አካባቢ ሄደዋል። የተወሰኑበት ትንሽ በቁጥር የተረፉ ሰዎች ግን በሙሉ የነበሩ ሰዎች እንደ ሞቱ ነው የሚነገረው። ቆስለው የተረፉ ሰዎች ምን ያህል ይሆናሉ? ያገኛችሁት መረጃ አለ? ቆስለው ተረፉ ብለው የነገሩን ትናንትና በነበረው መረጃ ማሰባሰብ አንድ ሰው ነው። እሱም ለህክምና ወደ ሌላ ቦታ ሄዷል። ስልክ የሚለውን ብለውኛል። በጣም ፈልጌ ነበር። ግን በነገራችን ላይ የተፈጸመ እንጂ የሸሹ ሰዎችንም ተከተለ የገደሏቸው ጫካ ውስጥ የተገኙ አስክሬን የመሰብሰብ ነገር ነበረ፣ እና ቁጥሩ ሊጨምር ይችላል። ስለዚህ የተረፉ ሰዎችም ሊኖሩ ይችላሉ። ያው ዛሬ ነገም ተከታትለን የምናየው ይሆናል። እንግዲህ ከዚህ ሸሽተው የተፈናቀሉ ሰዎች አሉ። የእነሱን በተመለከተ የት ናቸው ያሉት? ቁጥራቸው ምን ያህል ይሆናል? መፈናቀል አልነበረም። ተኩሱና እንትኑ በሌሊትም ሲቆይ እንዳደረና ጠዋት ላይ ኦሮሚያ ልዩ ፖሊስ እንደገባ ነው የሰማ ነው። በሸሽቱ ወደ ጫካ ነበር ገብቶ የነበረ ህይወቱን ለማቅረፍ፣ እነሱ ሰዎች እዛ አደሩ። የኦሮሚያ ፖሊስ ገባ ያቀርባላቸው የተፈናቀሉ ግን እዛው ቦታቸው ላይ ሆነው ግን ተፈናቅላል። ምክንያቱም ብዙ ቤቶች ተቃጥለዋል፣ ንብረታቸው ተዘርፈዋል፣ ቤቶቻቸው ተቃጥለዋል። የተረፉትን ነገሮችና ወደ ሌላ ቦታ አልሄዱም፣ ግን ባሉበት ሆነው መኖሪያ ቤት የላቸው። ቁጥሩን በተመለከተ እናንተ ያወጣችሁት መግለጫ ላይ ሀምሳ አራት ሰዎች እንደተገደሉ ጠቅሳችኋል። የኦሮሚያ ክልል ፖሊስ ኮሚሽን በአወጣው መግለጫ ሰላሳ ሁለት ወይም ሰላሳ አራት ነው ቁጥሩ ይላል። እዛ አካባቢ ያሉ ነዋሪዎችም የሚጠቅሱት ቁጥር አለ። የአማራ ብሔራዊ ንቅናቄ ወይም አብን ደግሞ ቁጥሩን ወደ ሁለት መቶ ያደርሰዋል። እና ቁጥሩን መረጃ በተመለከተ የእናንተን የምርምር ውጤት ይንገሩ ይህን ቁጥር ያገኘ ነው እንግዲህ ከነዋሪዎቹ ነው እና አስከሬን የመሰብሰብ ስራ ላይ ከተሳተፉት ሰዎች ነው የአካባቢ ነዋሪዎች ነው። በተረፈው እና እዛው አካባቢ ያገኟቸውን እዛም ትምህርት ቤት ውስጥ ያለው ያገኟቸውን አስከሬኖች ቆጥረው የነገሩንን ነው። ጠዋት ስንጀምር ወደ ሀምሳ አካባቢ ሰዎች እንደሞቱ ነበር ሲነግሩን የነበረው መጨረሻ ላይ ስቴትመንት ለማውጣት በምንዘጋጅበት ወደ ሰማያዊ ማታ ላይ እንደገና መልሰን ስለ ቁጥሩ ስናጣራ ተጨማሪ አስከሬኖች ተገኝተዋል። ቁጥሩ ሀምሳ አራት ደርሰዋል ብለውናል። ሰላሳ ሁለት የሚለው ቁጥር ከኢትዮጵያ ሰብአዊ ኮሚሽን የተገኘ ይመስለኛል። እነሱ ደግሞ ያጣሩበት መንገድ ሊኖር ይችላል። ግን እነሱም እንዳሉት ቁጥሩ ከዚህ በላይ ሊጨምር ይችላል ብለዋል። ምክንያቱም ከነበረው ሁኔታ አንጻር ከአንድ ቤተሰብ በዚህ ጥቃት መገደላቸውን ጠቅሰው ነበርና ከአንድ ቤተሰብ ምን ያህል ሰው፣ ምን ያህል ህጻናት፣ ምን ያህል እናቶች እንደሆኑ ያገኛችሁት ውጤት አለ? ለምሳሌ አንድ ሰው ወንድሙ ወንድሙ የወንድሙ ሚስትና የወንድሙ ልጆች ሶስት ልጆች አንድ ቦታ ላይ እንዳለቁበት ነገረን ነገረናል። ሌላኛው አባቱን፣ የሚስቱ አያት እና እንደዚሁ እርት በቅርብ ያገባት ቱ እንደዚህ የነገረን አለ ነገረናለ። እንግዲህ የተሟላ አደለ፣ ምክንያቱም ከዚህ በላይ እንደሞቱባቸው ሊኖሩ ይችላሉ። እኛ አጋጣሚ ስልካቸውን አይንተን ያናገርናቸው የነገሩን ነው። ግን ብዙዎቹ ሸሽተው መሄድ ያልቻሉ ህጻናት፣ ሴቶችና በእድሜ የገፉ ሰዎች ወይም አዛውንቶች ናቸው ብዙዎቹ ቪክቲሞች ወይም ተጎጂዎች ከአቶ ፍስሀ ተክሌ ጋር ሰፋ ያለ ቃለ ምልልስ ያካሄድን ሲሆን መንግስት ኦነግ ሸኔ የሚላቸው የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ቢልሱማ ጉታ የጉሊሶውን ጥቃት አልፈጸምንም፣ በንጹሐን ዜጎች ላይ ጥቃት አንፈጽምም በማለት ትላንት ለአሜሪካ ድምጽ ማስተባበላቸውን ጠቅሰን ጠይቀናቸው ነበር። እነሱ እዚህ ውስጥ የለንበትም ብለዋል። ነዋሪዎቹ ደግሞ ቦታው ላይ የነበሩና ጉዳት ደርሶብናል የሚሉ ሰዎች ደግሞ የመጡት ታጣቂዎች ራሳቸውን ሰኔ ሰኔ ነን ብለውናል። አካባቢያችን በሆነ ሰኔ ጦር ቁጥጥር እንደዋለ ነግረውናል። ስለዚህ ጉዳት ያደረሱ ሰዎች ራሳቸውን በዛ ስም ነው የጠሩት። እነሱ ናቸው አይደሉም በርግጥ የሚለው ነገር ማጣራት ሊያስፈልገው ይገባል። ግን ለነዋሪዎች የነገሯቸው ግን ኦሮሞ ነጻነት ጦር ሰራዊት ነን ብለው ያሉ ሰዎች ናቸው። የሚያደረጉት ሰብአዊ መብትን የማክበርም ሆነ የማስከበር ኃላፊነት የመንግስት ነው ያሉት አቶ ፍስሐ ተክሌ ይህንን ኃላፊነት ለመወጣት ደግሞ ጥቃቶቹ ከመድረሳቸው በፊት መከላከል በማድረግ ከደረሱም በኋላ እንዳይደገሙ ተጠያቂነትን በማረጋገጥ ቁርጠኝነቱን በማሳየት መወጣት አለበት ብለዋል። ይህን ባለማድረጉ እንዲህ ያሉ ተደጋጋሚ ጥቃቶች በዜጎች ላይ መድረሱ መንግስት ዜጎቹን የመጠበቅ ኃላፊነቱን ሙሉ ለሙሉ እየተወጣ አለመሆኑን ማሳያ ነው ብለዋል። ምዕራብ ወለጋ ጉሊሶ ወረዳ ውስጥ ትላንት የተፈጸመውን የዘር ማንነትን የለየ የተባለ ጥቃት በፌስቡክ ናቸው ላይ ያወገዙት ጠቅላይ ሚኒስትር አብይ አህመድ የጸጥታ አካላት ጥቃቱ ወደ ተፈጸመበት አካባቢ መሰማራታቸውንና እርምጃ እየተወሰደ መሆኑን ማስታወቃቸውን መዘገባችን አይዘነጋም። በአማራ ብሔር ተወላጆች ላይ እየተፈጸመ ያለውን ዘር ተኮር ግድያ ዓለም አቀፉ ማህበረሰብ እንዲያወግዝ የክልሉ ገዢ ፓርቲ ጥሪ አቅርበዋል። እየተፈጸመ ላለው ጥቃት ተጠያቂዎቹም ህወሀትና ኦነግ ሸኔ ናቸው ብሏል። የአማራ ብልጽግና ፓርቲ የህወሀት ትልቁ አጀንዳም ኢትዮጵያን ማፍረስ ነው በማለት ነው የወነጀለው። የህወሀትና የኦነግ ሸኔ አጀንዳ አስፈጻሚዎች ደግሞ በመንግስት መዋቅር ውስጥ ጭምር እንደሚገኙ ጠቁመዋል። መንግስት በመዋቅር ውስጥ የሚገኙትን እነዚህን አስመሳዮች በማጥራት ላይ እንደሚገኝም የአማራ ብልጽግና ፓርቲ አስታውቋል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ብልጽግና ፓርቲ ከፍተኛ አመራሮች ዛሬም በስብሰባ ነው ያሳለፉት። አጀንዳቸው ደግሞ ከለውጡ በፊትም ሆነ ከለውጡ በኋላ በአማራ ብሔር ተወላጆች ላይ እየደረሰ ያለው ግድያና የሀገር ሕልውና ጉዳይ መሆኑን አመላክተዋል። የአማራ ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ አብርሃም አለኸኝ እንደሚሉት የአማራ ሕዝብ በኢትዮጵያዊነቱ ጽኑ እምነት ያለው የትም ቦታ ሄዶ ኑሮን ለማሸነፍ የሚታትር ጨዋና ሀገር ወዳድ ሕዝብ ነው። ለኢትዮጵያ ያለውን ጽኑ አቋም የሚያውቀው እንደ ህወሀት ያሉ ከፋፋይ ቡድኖች ግን በተሳሳተ ትርክት ከሌሎች ወንድም ህዝቦች ጋር ሊለዩት እንደሰሩ ተናግረዋል። አሁን ደግሞ በህልውናው ላይ የአንዣበበ አበባ አደጋ እያደረሰበት ይገኛል ብለዋል። አቶ አብርሃም በአማራ ህዝብ ላይ የሚደርሰውን ጭፍጨፋ የዓለም አቀፍ ህብረተሰብ ሊያወግዝ ይገባል ሲሉም ተናግረዋል። ጉዳዩ የአንድ ብሔር ብቻ ሳይሆን ነገ የሌሎችን በር የሚያንኳኳ ነው ያሉት ኃላፊው የህወሓት ትልቁ አጀንዳም ኢትዮጵያን ማፍረስ ነው ብለዋል። በአማራ ህዝብ ላይ እየተፈጸመ ያለው ግልጽ ጭፍጨፋ በተለይ የሰብአዊ መብት ተሟጋች አካላት ይህንን ጉዳይ የተለያየ ትርጉም በመስጠት ለፖለቲካ ትርፍ ከመንቀሳቀስ ይልቅ ዛሬም በግልጽ ለሚጨፈጨፈው በማንነቱ ብቻ ለሚገለለው የአማራ ማህበረሰብ ድምፅ እንድንሆን አደራ ማለት ፈልጋለሁ። የኢትዮጵያ ብሔር ብሔረሰቦች፣ የክልል መንግስታት፣ የሰብአዊ መብት ተሟጋቾች በመንግስት መዋቅር የምትገኙ ሁሉም ከፍተኛ አመራሮች፣ ተፎካካሪ የፖለቲካ ፓርቲዎች፣ ለዓለም ሰላም፣ የዓለም ህዝቦች፣ የአማራን ህዝብ ግድያ፣ የአማራን ህዝብ መጨፍጨፍ ለፖለቲካ ንግድና ለፖለቲካ ትርፍ ከመዋል ተቆጥበን እንደ ሀገር የምንቀጥልበትን፣ እንደ ህዝብ የምንቀጥልበትን፣ ጠላታችንን በጋራ የምንመክትበትን ምቹ ሁኔታ እንድንፈጥር ጥሬን አቀርባለሁ። ለህወሀትና ለኦነግ ሸኔ አጀንዳ አስፈጻሚዎች የሆኑ በመንግስት መዋቅር ውስጥ ያሉ አስመሳዮች እንዳሉም ነው አቶ አብርሃም የተናገሩት። እንደ አማራ ብልጽግና ፓርቲ የዚህ ሁሉ ጥንስስ መነሻ ትህነግና ኦነግ ሽኔ ናቸው። መሀል ላይ ፍርፋሪ ለቃሚዎች የሉም ማለት አይደለም። በመንግስት መዋቅር ውስጥ የተሰገሰጉ አስመሳይ ተኩላዎች የሉም ማለት አይደለም። በየትኛውም አካባቢ ከትህነግ ጋር በየትኛውም አካባቢ ከኦነግ ሽኔ ጋር ለአገርና ለህዝብ ጥቅም ሳይሆን ለራሳቸው ፍላጎትና ጥቅም የሚሰሩ አካላት እንዳሉ የተለያዩ መረጃዎች ያሳያሉ። ይህንን በጋራ ሆነን መታገል አለብን። ከፖለቲካ አመራሩ ጋር እየዋሉ፣ ከፖለቲካ አመራሩ ጋር እየተማከሩ፣ ከመከላከያ ኃይላችን ጋር እየዋሉ፣ ከመከላከያ ኃይላችን ጋር እየመከሩ፣ ለህዝባችን እርስ በርስ መተላለቅ በከፍተኛ ሁኔታ ከትህነግና ከኦነግ ሽኔ ጋር የሚሰሩ አካላት አሉ። ይህም በይፋ መናገር ያስፈልጋል ብዬ አስባለሁ። ከዚህ ቀን በላይ እውነት የምንናገርበት ቀን አይኖርም። በአሁኑ ሰዓትም በመንግስት መዋቅር ውስጥ ያሉ አስመሳዮችን በማጥራት ላይ እንደሚገኙ አቶ አብርሃም ገልጸዋል። አሁን በአማራና በኢትዮጵያ ላይ እየተቃጣ ያለው ጥቃት የማያዛልቅ ቅዠት ነው ያሉት አቶ አብርሃም በመጨረሻም አሸናፊ ኢትዮጵያዊነት ነው ብለዋል። ከትላንት ወዲያ በምዕራብ ወለጋ ዞን ጉሊሶ ወረዳ የኦነግ ሸኔ ታጣቂዎች በፈጸሙት ዘርን መሰረት ያደረገ ጥቃት ቢያንስ 32 ንጹሐን ዜጎች መገደላቸውን መንግስት አስታውቋል። የኢትዮጵያ የሰብአዊ መብት ኮሚሽንና ከጥቃቱ ያመለጡ የአይንማኞች ግን ቁጥሩ በመንግስት ከተገለጸው እንደሚበልጥ አመልክተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር በግፍ በተገደሉ ንጹሐን ዜጎች ደም የፖለቲካ ትርፍ ለማግኘት መሯሯጥ እውነታውን ለማድበስበስ የሚደረግ ጸረ ህዝብ ሴራ ነው አለ የትግራይ ክልል መንግስት። የክልሉ መንግስት በኦሮሚያ ክልል ምዕራባዊ ወለጋ በንጹሐን ዜጎች የተፈጸመውን ግድያ በማውገዝ የተሰማውን ሀዘን ገልጿል። ሙልጌታ አጽብሀ ዝርዝሩን ይዟል። በትግራይ ክልል የኮሚኒኬሽንስ ቢሮ በወጣ መግለጫ የክልሉ ህዝብና መንግስት ጥቅምት 2 2013 ዓ ም በምዕራብ ወለጋ ዞን በንጹሐን ወገኖች ላይ የደረሰው የግፍ ጭፍጨፋ የተሰማቸው ጥልቅ ሐዘን ይገልጻሉ ብሏል። መግለጫው በየትኛውም ስፍራ ሆነ ጊዜ ብሔር ተኮር ጥቃት የትግራይ ህዝብና መንግስት በጥብቅ ያወግዛሉ በማለት አክሏል። በመግለጫው ዙሪያ ለቪኦኤ ማብራሪያ የሰጡት የክልሉ የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሐዲሽ ካሱም ባለፉት ሁለት ዓመታት ተኩል በኩል በፌዴራሉ መንግስት በሳቸው አገላለጽ ደግሞ በአህዳዊና አምባገነኑ ቡድንና ጋሻግሬዎቹ ጋሻ ግሬዎቹ በብዛት የተፈጸሙት ብሔር ተኮር ጥቃቶች እንዳይተገበር የትግራይ ህዝብና መንግስት ሲታገሉት የኖሩት እውነታ ነው ብለዋል። ከትናንት በስቲያ በምዕራብ ወለጋ ዞን በንጹሐን ወገኖች የተፈጸመው እጅግ ዘግናኝና አሳዛኝ ጭፍጨፋ በማን እንደተፈጸመ በትክክል ሳይጣራም እውነታውን ለማድበስበስ ሲባል እንደተለመደው ጉዳዩ ወደ ሶስተኛ ወገን እየተጣበቀ ነው በማለት ገልጸዋል። ማን እንደገደለው እንዴት እንደተገደሉ መርማሪ ቡድን እንኳን ሳይላክ እንደለመዱት የሶስተኛ ወገን ልክፍት አላቸው። አንድ ነገር ኩሽ ባለ ቁጥር ቲፒኤልኤፍ እና የትግራይ መንግስት። ይሄ ደግሞ ሌላው ህዝብ በትግራይ ህዝብ ላይ እንዲነሳሳ አይነሳሳም እንጂ በማሰብ ቶሎ ብሎ ኦነግ ሸኔ እና ቲፒኤልኤፍ ናቸው ማለታቸው ትክክል አለመሆኑ እንዲያውም አሁን ይሄ አገርና ህዝብ የከዳ አህዳዊው አምባገነናዊ ቡድን ከሻቢያው መሪ ጋር ሆነው የትግራይን ህዝብ በኃይል ለማንበርከክ የወጠኑትን መዓት ሴራዎች እሱን ማቀላጠፍ እንደ ቤንዚን እየጠቀሙበት ስለሆነ የኛው ኢትዮጵያ ህዝብና እንዲሁም የዓለም ማህበረሰብ እንዲያቅሙ ሆቴም ቀሙኝ ካልሆነ በስተቀረ መጣራት ነው የነበረበት። በግፍ በተገደሉት ንጹሐን ደም የፖለቲካ ትርፍ ለማግኘት መሮራጥ በግፍ ላይ ግፍ መፈጸም ብቻ ሳይሆን እንደተለመደው እውነታውን ለማድበስበስ የሚደረግ አደገኛ ጸረ ህዝብ ሴራ መሆኑ ሊታወቅ ይገባል ብለዋል። የክልሉ መግለጫ በምዕራብ ወለጋ ዞን እንዲሁም ከዚህ በፊት በየቦታው በተለያዩ አካባቢዎች በንጹሐን ዜጎች ላይ የተፈጸመው ብሔር ተኮር የጅምላና ሲሆንና፣ የግፍ ጭፍጨፋዎች በገለልተኛ ወገን ሊጣሩ ይገባል የሚል የመንግስታቸው አቋም መሆኑ አቶ ሀዲሽ ካሱ ገልጸዋል። እንደለመዱት እንዳያድበሰብሱ የሰብአዊ መብት ተሟጋች ተቋማትና የዓለም አቀፉ ማህበረሰብ በራሱ ሂደት አጣርቶ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲያውቁት እንዲሁም የዓለም አቀፉ ማህበረሰብ ይሄ ሽብርተኛና አጥፊ ቡድን ይሄ አጥፊ ቡድን ማን እንደሆነ እንዲያውቁ ወንጀለኛውን ለመያዝ ከፈለጉ ገለልተኛ ሆነው እንዲያጣሩ ጥሪ ለማቅረብ ነው። የዓለም አቀፍ ማህበረሰብ ጊዜው ሳያልፍና ነገሮች እንዳይደበቁ በአስቸኳይ የማጣራት ስራ በማከናወን ኃላፊነታቸው ሊወጡ ይገባል ብሏል። የትግራይ ክልል መንግስት መግለጫ ለአሜሪካ ድምፅ ሙልጌታ ጽቡሀ መቀለም በምዕራብ ኦሮሚያ ጉሊሶ ወረዳ በንጹሐን ዜጎች ላይ የተፈጸመው ግድያ በገለልተኛ አካል እንዲጣራ በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ጥሪ አቅርበዋል። በአቶ አራርሶ ቢቂላ የሚመራው የኦነግ ስራ አስፈጻሚ ኮሚቴም በጉሊሶ ወረዳ በዜጎች ላይ የተፈጸመውን ግድያ አውግዞታል። ጸሐይ ዳምጠው ዝርዝሩን ይዛለች። ጥቅምት 22 2013 በምዕራብ ወለጋ ጉልሶ ወረዳ ዲላ ጎጎላ ልዩ ቦታ ጋዋ ጋንቃ ተብሎ በሚጠራው ስፍራ በንጹሐን ዜጎች ላይ በደረሰው ጥቃት ጥልቅ ሀዘን ተሰምቶናል ስሉ ነው የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የገለጹት። በየጊዜው ሰዎች ሲገደሉ ይሰማል። ነገር ግን ጉዳዩን ተከታትሎ ገዳዮችን ወደ ህግ ማቅረብ ለህዝቡና ለሟች ቤተሰብ የማሳወቅ ስራ ሲሰራ አይታይም ብለዋል አቶ ዳውድ። የአሁኑ ግድያም በገለልተኛ አካል ተጣርቶ ለህዝብ ይፋ መደረግ አለበት ስሉም ያሳስባሉ። ተደጋግሞ ግድያዎች ብዙ ቦታ ይደረጋሉ። ላለፉት ሁለት አመት በተለይ ኦሮሚያ ውስጥ በጣም ሰፋ ባለ በግለሰብና በቡድን ሰው ይገደላል። መቆሚያ አጥቷል። በነፃ በሆነ አካል ምርመራ እንዲደረግና ለተገደሉትም ለኢትዮጵያ ሕዝቦችና ለዓለም ህብረተሰብ ግልጽ የሆነ የምርመራ ውጤት እንዲገኝ ጥያቄ እንደገና ለማቅረብ ነው። ከዚህ በፊትም አቅርበናል። ካልሆነ እንዲሁ ተድበስብሶ ብዙ ነገር ነው ያለፈው። እንደገና ለመጥቀስ በአማራ አካባቢ የተገደሉ አመራሮች፣ የቺፍ ኦፍ ስታፍ፣ የአጫሉ ጉዳይ እነዚህን መጥቀስ ይቻላል። ሌሎችም ዜጎች ብዙ ቦታ የተገደሉ ጉራ ፈርዳ ይሄ ሁሉ ተድበስብሶ ነው የሚያልፈው። በሚመለስበት ሰው ይሄ በጣም አሳሳቢ ነው። ነጻ አካል እንዲመረምሩ፣ ይህንን ግልጽ እንዲያደርግ ለማለት ነው። በአቶ አራርሶ ቢቅላ የሚመራው የኦነግ ስራ አስፈጻሚ ኮሚቴ በበኩሉ ዜጎች ላይ የተፈጸመውን ግድያ አውግዟል። የኮሚቴው አባል አቶ ቀጄላ መርዳሳ ለአሜሪካ ድምፅ እንደገለጹት ግድያው የፈጸመው አካል አላማው ሽብር መፍጠር ነው። ይህንን ያደረጉት ሰዎች ሽብርን ለማንገስ ነው። በተለይም ደግሞ የኦሮሞን ህዝብ ከሌሎች ብሄር ብሄረሰቦች ጋር ለማጋጨት እና ጥርጣሬ እንዲነግስ እንዲራራቁ ለማድረግ ሆን ተብሎ ታቅዶ የተደረገ ነው። ይሄ ደግሞ እዛ ቦታ ብቻ ሳይሆን በተለያዩ አካባቢዎችም የተደረጉ ነው። መንግስት ከሚመለከታቸው አካላት ጋር ሆኖ በአጠቃላይ የሀገሪቱን ሰላም የሚያሰፍንበትን ሁኔታ ማፈላለግ አለበት እንላለን። ጥቃቱን የፈጸመው ኦነግ ሸኔ ነው በሚል በመንግስት መግለጫ የተጠቀሰውን ውንጀላን በተመለከተም ተከታዩም ብለዋል። ኦነግ ሸኔ የምባለውን እኛ እንደ ድርጅት ወይንም እንደ ቡድን አናውቀውም። ግን የታጠቁ ክፍሎች በየገጠሩ እንዳሉ እንሰማለን። እነዛ ይፈጽሞ አይፈጽሞ ማን እንደፈጸመው መንግስት ማጣራት አለበት። ጣርቶ ደግሞ ለህዝቡ ይፋ ማድረግ አለበት። የኦነግ ስም የምነሳበት አንዳንድ ሁኔታ ይሰማል። የኦሮሞ ነጻነት ግንባር በሰላማዊ መንገድ እና በህጋዊ መንገድ እየተንቀሳቀሰ ነው። በአቶ ዳውድ ፕሳ የሚመራም ሆነ በአቶ አራርሶ ቢቅ ላይ የሚመራ ኦነግ በሰነዘራቸው አስተያየቶች ላይ ከኦሮሚያ ክልላዊ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ነኝ ከአዲስ አበባ። ወቅታዊ ዜናዎች የሚተነተኑበት የመጽሄቱ ክፍለ ጊዜ ተጠናቋል። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ደግሞም አህዱ ሬዲዮ 94.3 ላይ በቀጥታ የሚተላለፈው የማክሰኞ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። ንጉሶ ታምሬ ፕሮግራማችንን ያቀናብራል። የማስተናግዳችሁ ቆንጂ ይታዬ ነኝ። እስከ አራት ሰዓት ድረስ አብረናችሁን ቆያለን። አብራችሁ እንድታመሹ በድጋሚ እጋብዛለሁ። የዩናይትድ ስቴትስ ምርጫ ልዩ ዝግጅት ማስታወቂያ። መቺው የዩናይትድ ስቴትስ ምርጫ ለእርሶ ምን ትርጉም አለው? አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ረቡዕ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች። ስርጭቱ በአሃዱ ራዲዮ፣ አሃዱ ልሳን ፕሮግራምን በቀጥታ ይተላለፋል። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን። በቀጣዮቹ ቅንብሮችም የምናተኩረው በዩናይትድ ስቴትሱ ምርጫ ላይ ይሆናል። የተለያየ አመለካከትና ዝርያ ያላቸውን የህብረተሰብ ክፍሎች ወደ ምርጫው ማምጣት የፖለቲካ ፓርቲዎችና እጩ ፖለቲከኞች ፍላጎትና የዘወትር ፈተናም ነው። በዚህ ዙሪያ የቪኦኤዋ ዘጋቢ ኬሮል ግንስበርግ የሚከተለውን ዘገባ አዘጋጅታለች። ደረጀ ደስታ በዘንድሮ የምርጫ ውድድር ተሳታፊ የሆኑ ትውልደ ኢትዮጵያውያንና ኤርትራውያንን እጩዎች በማከል እንደሚከተለው ይዞት ቀርበዋል። ዛሬ በመካሄድ ላይ ባለው ምርጫ በሁለት ፕሬዚደንቶች መካከል የሚደረገው ፉክክር ከፍተኛ ግምት ይሰጠው እንጂ ሁለቱንም ምክር ቤቶች ጨምሮ በየደረጃው ባሉት ምክር ቤቶችም የተወካዮች የምርጫ ውድድሮች ይካሄዳሉ። በእነዚህ ምርጫዎች ትውልደ ኢትዮጵያውያንም ይሳተፋሉ። ከነዚህ መካከል በኔቫዳ ላስ ቬጋዝ አሌግዛንደር አሰፋ 42 ኛው ዲስትሪክት ወይም ወረዳን በመወከል ለዲሞክራቲክ ፓርቲ በድጋሚ ይወዳደራሉ። ሳምራ ብሮክ እንዲሁ በኒውዮርክ አልባኒ 55 ኛው ዲስትሪክት ወረዳ የምክር ቤት አባልነት ለመወዳደር ቀርበዋል። ኢትዮጵያዊት አሜሪካዊ ጀሚላ ማሜም ለሴንት ፖል ሚኒሶታ ትምህርት ቤት ቦርድ ይወዳደራሉ። ከትውልድ ኤርትራውያንም እንዲሁ ሜሮንስ መዳር ለኦክላንድ ከተማ ምክር ቤት ካውንስል እጩ ሆነው ቀርበዋል። በዚህ ዘገባ የተካተተውን ሪፖርት ከዚህ ጋር የተያያዘ ነው። እየተቀየረ ያለው የአሜሪካ ማህበረሰብ ስብጥር የፖለቲካ ፓርቲዎች የተለያዩ የማህበረሰብ አባላትን በእጩነት መልምለው ወደ ፓርቲያቸው እንዲያመጡ ግፊት ያሳደረባቸው ይመስላል። ይህ አዳዲስ አሜሪካውያን ዜጎችንም ይጨምራል። ከፋየር ሃውስ ስትራቴጂ የሪፐብሊካን ስትራቴጂስት አሌክስ ካነንት እንዲህ ይላሉ። Well, it's been a priority for both parties, including the Republican Party, for a long time. I was the press secretary at the Republican National Committee in 2008, and it was a priority then. It's still a priority right now, obviously. <laughs> ስለዚህ ያ ማለት ጥቁር እጩዎችንም መመልመልን ይጨምራል። ችግሩ ግን ተስፋ ያላቸው ፖለቲከኞች ለምርጫ ውድድር የሚቀርቡት እንዴት ነው የሚለው ነው። ለምሳሌ ከአራት ዓመት በፊት ዳቪሻ ጆንሰን የመጀመሪያው የሁለተኛና ሶስተኛ ትውልድ የሆኑ አፍሪካ አሜሪካውያንን የምርጫ ተወዳዳሪ እጩዎች የሚያማክር የአማካሪ ድርጅት በአትላንታ ጆርጂያ አቋቁመ ነበር። እንዲህ ብለዋል ስለ ልምዳቸው One of the largest populations of Africans, uh, are. So I realized I needed to create ድርጅቴን በጊነት ካውንቲ በማቋቋም ነው የጀመርኩት። ብዙ አፍሪካውያን በዛ ይገኛሉ። እነሱ በፖለቲካው ምክር ወይም ስልጠና የሚያገኙበትን የሚማሩበትን እድሎች እና ሁኔታዎችን ማመቻቸት የሚያስፈልግ መሆኑን ተገነዘብኩ። ስለዚህ እኔ ራሴ የፖለቲካ ስልጠና ወደሚሰጡ የተለያዩ ተቋማት በመሄድ በፖለቲካው ዓለም በመግባት እና በምርጫውም ሂደት ለመሳተፍ ምን ምን እውቀትና ስልጠናዎች እንደሚያስፈልጉ መማር ቻልኩ። ልምዱ ካላቸው ሰዎችም በቀጥታ ብዙ ነገር አገኘው። ስልጠና በጣም አስፈላጊ ነገር መሆኑን በኮሎራዶ የተወካዮች ምክር ቤት እጩ ናኩያታ ሪክስ ይስማማሉ። ከተለያዩ ድርጅቶች የምክር እርዳታ እንዳገኙም ይናገራሉ። ከነዚህ ውስጥ ኒው አሜሪካን ሊደርስ የሚለውና እያደገ የሚገኘው ገለልተኛው ተቋም አንዱ ሲሆን ዲሞክራቲክ ፓርቲን ወክለው የሚወዳደሩ ሴቶችን በማነጽ ያዘጋጃል። ሪክስ እንዲህ ይላሉ። እንዴት አድርገን ገንዘብ ማሰባሰብ እንደምንችል አስተማሩን። እራሳችንን እንዴት አድርገን መግለጽ እንደምንችል፣ የሚደመጥ ድንቅ ንግግር እንዴት አድርገን ማሰማት እንደምንችልም አሰለጠኑን። እነዚህ ነገሮች በጣም አስፈላጊ ናቸው። ስለዚህ ለጉዳዩ ትኩረት እንድንሰጠው ያደርገናል። ሰዎቹም ያደምጡናል። ሪክስ በላይቤሪያው የተነሳውን ወታደራዊ መፈንቅለ መንግስት ተከትሎ የተነሳውን አመጽ ሸሽተው ከቤተሰቦቻቸው ጋር ወደ አሜሪካ ሲመጡ ገና ታዳጊ ሴት ልጅ ነበሩ። ዛሬ ግን እንደ አነስተኛ ንግድ ባለቤት ልጇን ብቻዋን እንደምታሳድግ ስደተኛ እናት በመሆን በዴንቨር አሮራ አካባቢ እንደሳቸው ያሉ ተመሳሳይ ሴቶች ለድምፅ ለመሆን እጩ ተወዳዳሪ ሆነው ቀርበዋል። እንዲህ ብለዋል ሪክስ One out of every five persons will say that they are from another country, whether they are from, you know, China or Burma or it's Kachina Burma, Africa, ለዩናይትድ ስቴትስ አዲስ ፊት የሆኑ አዲስ መጤ እጩዎች የምርጫ ዘመቻ ሲያካሂዱ መንገዱ አቀበት እንደሚሆንባቸው መገመት ይቻላል። የአፍሪካውያን አንዱ ጥንካሬ የሕዝብ ኃይል አላቸው። ከገንዘብ ውጭ ያለው አንዱ ነገር የህዝብ ድጋፍ ነው። ያ ድጋፍ ከዩናይትድ ስቴትስ ብቻ የሚገኝ ላይሆን ይችላል። ለምሳሌ አገር ቤት ወይም አፍሪካ ውስጥ ያሉ ሰዎች ስማው፣ ሜሪላንድ የሚኖር አንድ ያጎቴ ልጅ አለ፣ ቴክሳስ ማውቃቸው ሰዎች አሉ ይላል። ስለዚህ ካደገው የስልክ ቋት ተጨማሪ ሰዎችን አገኘህ ማለት ነው። አሁን እንዳንተ ሆነው የቴክስት መልእክት የሚልኩ ሰዎች ይኖረሃል። ያ ማለት በምርጫውም ቀን ድምጽ ሊሰጡ የሚችሉ ሰዎች አሉ ማለት ነው። በምርጫው ቀን ውጤቱ ምንም ይሁን ምን የፖለቲካ ስልጣን የመያዝ ፍላጎት መኖሩ በራሱ ለወደፊቱ ምርጫ የሚረዳ ይሆናል። በእጅጉ ሲጠበቅ የነበረው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ እየተከናወነ ነው። ብዙ ሚሊዮን አሜሪካውያን አስቀድሞ በሚደረጉ የድምፅ መስጫ ዘዴዎች ድምፃቸውን በሰጡበትና ዛሬ በዋናው ዕለት ቀሪው መራጭ ድምፁን በሚሰጥበት በዚህ ምርጫ ማን ማንን እና ለምን እንደመረጠ ወይም እንደሚመርጥ በየፊናው የኔ ያለውን ሀሳብ ማሰማቱን ቀጥሏል። የኢትዮጵያውያን አሜሪካውያን ድምፅ ሰጪዎችን ምርጫ ግራና ቀኝ በምንቃኝበት በዚህ ተከታታይ ዝግጅት በትናንትናው ምሽት የፕሬዝደንት ትረምፕ ደጋፊ አቶ ላባን የማነ የሰጡትን ምላሽ አሰምተናችሁ ነበር። ዛሬ ደግሞ በተራ የቀድሞ ምክትል ፕሬዚደንት ጆ ባይደንን ደጋፊ ለእርሶስ ምክንያቶቹ ምንድን ናቸው ስንል ጠይቀናል። አሉላ ከበደ ነው ያነጋገራቸው። ራሳቸውን በሚያስተዋውቁበት ይጀምራል። መጀመሪያ ድረስ ስለሰጡኝ አመሰግናለሁ። ስሜ ሽመልስ አማራ ይባላል። በካሊፎርኒያ ስቴት ሎስ አንጀለስ አካባቢ ነው የምኖረው። አቶ ሽመልስ አመሰግናለሁ። በሰዓታት የሚቆጠር ጊዜ የቀረው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ግራቀኝ እንደሚደግፉት መራጮች በቅድመ ምርጫው ድምጻቸውንም መስጠት የቻሉ እየሰጡ ነው። በነገ ዕለት ዋናው የምርጫ ዕለት ቀኑ ሙሉ የሚካሄደው የምርጫ ድምጻ ስነስርዓት አጠናቀቅ አንዳንድ መረጃዎችን የምናገኝ ይመስለኛል። ነገ በዚህን ሰዓት ምን ይጠብቃሉ? ምን አይነት ሁኔታ ይታያል ብለው ይገምታሉ? እስካሁን ባየነው ለመቼውም ጊዜ በተለየ የአሜሪካን ሕዝብ ነቅሎ ቮት ለማድረግ እና ድምፅን ለማሰማት የተነሳበት ምርጫ ነው። የ2016ን 66 ፐርሰንት የሚያክል ሰው ቮት አድርጓል እና በጣም ብዙ ሰው ቮት ያደርጋል ተብሎ ይጠበቃል ከሌላው ጊዜ በተለየ። ይሄ እንግዲህ የሚያሳየው ሕዝቡ በአሁኑ ሰዓት ላለው ለሚያነሳቸው ጥያቄዎች አንድ የሚፈልገው ለውጥ ወይም የማያው ነገር አለ ማለት ነው እና ለዛ ሁሉም ሰው የመሳተፍ ፍላጎቱን ያሳየበት ምርጫ ነው እና ማክሰኞ ማታ ሙሉ በሙሉ ባይታወቁም በአጠቃላይ ድምፅ የሰጠው ሰው ቁጥር ከታወቀው በኋላ በፊት ከነበሩት ምርጫዎች በተለየ ብዙ ሰው የተሳተፈበት ምርጫ የሚሆን ውጤት እንደሆነ ጥርጥር የለውም። መልካም አቶ ሽመልስ እንግዲህ እንደ መራጩ ስሜት እንደ መራጩ ፍላጎት በዚህ በዚህ ምክንያት ለዚህ እጩ ድምፄን ብሰጥ ለእኔ ይበጀኛል ያለውን ድምፅ ይሰጣል እርሶ ለቀድሞ ምክትል ፕሬዚዳንት ጆ ባይደን ድምፆን መስጠት መወሰኖን ተረድቻለሁ እስኪ ይንገሩን አቶ ሽመልስ ምንድን ነው ለምክትል ፕሬዚዳንት ጆ ባይደን ድምፆን እንዲሰጡ ምክንያት ያደረጉት በምን ምክንያት እርሳቸውን የመረጡት ለፕሬዚዳንት ትራምፕ ከመስጠት ይለቅ አመሰግናለሁ በመጀመሪያ ደረጃ አሁን አሜሪካን ውስጥ ያለው የትራምፕ አድሚኒስትሬሽን ከሌላው ጊዜ በጣም የተለየ ቡድን ነው ምርጫው በሪፐብሊካን እና በዲሞክራት በሊበራል እና በኮንሰርቫቲቭ ያለ ልዩነት አደ በፊት የተገኙትን የግለሰብ መብቶች ወደኋላ ሊገፍ የሚችል አስቸጋሪ አስፈሪና መሸነፍ ያለበት ቡድን አሁን አሜሪካ ውስጥ ስልጣን ላይ አለ። ይህንን በተመለከተ እኛ ብቻ ሳንሆን ሪፐብሊካኖቹ ራሳቸው ብዙዎቹ ወጥተው ለባይደን አሁን ቦት እያደረጉ ካምፔን እያደረጉ ነው። ለምሳሌ የሊንከን ፕሮጀክት የሚባለው ግሩፕ ሪፐብሊካኖች ናቸው። ግን የሚደግፉት ባይደንን ነው። ለምንድን ነው ሲባል፣ የዚህ ቡድን የኮንሰርቫቲቭ ቫሊዩ ስራ አይደለም ያለው በብዙ ትግል የተገኙትን ውጤቶችና የሰው እኩልነትንም ለማጥፋት የሚንቀሳቀስ ኃይል ስለሆነ መሸነፍ ያለበት ግሩፕ ነው ብለን እናምናለን። እኔና ጓደኞቼ የኢትዮጵያኖች አካባቢ ያደረግነው ነገር ምንድን ነው? ምርጫችን ድምፃችን ነው በሚል የኢትዮጵያን አሜሪካኖች ግንዛቤ በመፍጠር በየታው ያሉ ኢትዮጵያኖች በአሁኑ ምርጫ ላይ እንዲሳተፉ ቅስቀሳ ያደረግንበት ግንኙነት ነው የፈጠን ነው። በሰላሳ ሴት ውስጥ ያሉ አበሾች ጋር ግንኙነት በማድረግ እና እንቅስቃሴ በማድረግ በአሁኑ ምርጫ ሁሉም ኢትዮጵያውያን የመምረጥ መብት ያላቸው ኢትዮጵያውያን መሳተፍ አለባቸው። ይሄ ደግሞ እዚህ ሀገር ያሉ ጥያቄዎች የጥቁር መብት ይኸው አሁን በሄልዝ ኬር ምሳሌ ከሌላው ሀገር በበዛ ይሄ ሁሉ ሰው ሲሞት የትራምፕ አድሚኒስትሬሽን ትክክለኛ አመራር ሰጥቶ ይህን ነገር ለመቻሉ ብዙ ሰዎች እየሞቱ በመሆኑ የትምህርት ጉዳይ አሁን ከድሮ የበለጠ ውድ እየሆነ የድሃ ልጆች የመማር የማይችሉበት ሁኔታ ላይ መሆኑ፣ ኢሚግሬሽን በተመለከተ ቤተሰብ የሚገናኝበትን ፖሊሲ ወደኋላ መጣስ፣ ከዛ አልፎ አሁን ቅርብ ጊዜ ቦርደር ላይ የመጡትን ወላጆችና ልጆች ገንጥሎ ህጻናት ከወላጆቻቸው ገንጥለው ይዘው ወላጆቻቸውን መልሰው ዲፖርት በማድረጋቸው አሁን አምስት መቶ አርባ ህፃናት ወላጆቻቸውን በማግኘት አልቻሉ። የት እንደደረሱ እንኳ ሳያውቁ መዝገብ እንኳ ሳይዙ ና ፎቶግራፍ እና ስማቸውን ሳይዙ ነው የበተኗቸው። በተጨማሪ በተጨማሪ አንድ ነገር ግን ለኢትዮጵያ ደግሞ በናይል ላይ ድርድሩን ለማፍረስ መሞከር አልነበረባቸውም። አሁን በቅርቡ ትራምፕ የተናገረውን ነገር አይተናል። ድርድሩንም ወደኋላ ለመጎተት የሞከረውትን ነገር አይተናል። በዚህ ላይ የኢትዮጵያ መንግስት እና የተደራደሩትን ኢትዮጵያኖች ለማመስገን ወዳለሁ ምክንያቱም ለመብታቸው ቁመዋል ከኢትዮጵያዊነት የሚጠበቅ ለነፃነት የማስከበር ስራን ሰርተዋል እሱ ሊመሰገኑ ይገባል ላለሁ አዎ ይህ መንግስት በኢትዮጵያ በኩል ቢሆን ለአሜሪካንም ቢሆን የሚበጅ የሚጠቅም መንግስት ስላልሆነ መቀየር አለበት መሸነፍ አለበት ብለን እናምናለን። መልካም ጠንከር ያለ አቋም እንዳለወት ይበጀናል ከሚሏቸው ጭብጦች ጋር አገናኝተዋል እዚህ በዩናይት ስቴትስ በርካታ ዓመታት እንደኖሩ ተረድቻለሁ። ኢትዮጵያውያን አሜሪካን በተለያየ ጊዜ ተሳትፏቸው ከፍና ዝቅ ሲል ተመልክተናል። በቀደሙ ፕሬዚዳንታዊ ምርጫዎች ወይም የአካባቢ ምርጫዎች ባያገባኛል ብኔም ህይወት ለልጆች ወይም ለቤተሰብ የምነው በሚል የነቃ ተሳትፎ አያደርጉም የሚል የቀደመ ትችት ነበረ። ምን ታዝበዋል? በአካባቢው በጓደኞቹ ከዚህ ቀደምም መሰል እንቅስቃሴ ታደርጉ ነበር? ትልቅ ነገር ያየ ነው። የጄኔሬሽን ወይም የትውልድ ልዩነት እንዳለ ይታየናሉ። ወጣቶቹ እዛ ሀገር ተወልደው ያደጉ አሜሪካን ኢትዮጵያኖች ይህን ሀገር የሚያዩበትና የእኔ ትውልድ የምናይበት አይነት ሁኔታ ልዩነት እንዳለ ይታየናል። የዛ ላይ ውይይት በማድረግ የበለጠ ግንዛቤ ለማድረግ መሞከር አለበት ብዬ አስባል። ምንድን ነው ባጭሩ ይንገሩን እስኪ። የእርሶ ትውልድ ምን ይመለከታል? የቱን ያህል ይሳተፋል? እዚህ የተወለደና ያደገው ወይም በልጅነቱ የመጣው ለድምፁን ለመስጠት የቀረበው ወጣቱ ትውልድስ ኢትዮጵያዊ አሜሪካዊ ምን ያያል? ምን ያህል ተሳትፎ አለው? ምን ታዘቡ? ልዩነቶቹ ምንድን ናቸው? እንደ ባጭሩ ባጭሩ አሁን ለምሳሌ ያየሁት ነው ነገር ምንድን ነው? አሁን የኢትዮጵያ ነገር ትራምፕ ሲያነሳ የእኔ ትውልድ የበለጠ ያንቀሳቀሰው እንዴት ኢትዮጵያ ተነካች፣ ኢትዮጵያን መብት ለምን ይጋፋል ከሚል ነው በብዛት የተነሳው የእኔ ሌሎችን ጥያቄዎች ቢያይም ያገባኛል ብሎ የሚያደርገው እንቅስቃሴና ለመምረጥ ወይም ፖለቲካ አክቲቪቲ ውስጥ ለመግባት በጣም ውስን ነው። ራሱን ወጣ አድርጎ የሚኖር ህብረተሰብ ሆኗል እና የእኛ ልጆች ግን ኑሯቸውን ኢትዮጵያዊ ሄሪቴት ቅርሳቸውን ቢይዙም በነፃነት የኖሩ ትውልድ ልጆች መሆናቸውን ቢኮሩበትም ይሄ እግር ደግሞ ለአገራችን ነው የምንኖርበት ነው። ስለዚህ እያንዳንዱ የህብረተሰብ ጥያቄዎች የእኛም ጥያቄዎች ስለሆኑ ጥሩ የፖለቲካ አመለካከት ያላቸው ጋር በመሰለፍ አገሪቱን ወደ ተሻለ ሁኔታ ማድረግ ግንዛቤና በዛ ላይ ደግሞ ተደራጅ የመስራት ፍላጎት ወጣቶች አላቸው። ምሳሌ አሁን የ1964 ዓመተ ምህረት የሲቪል ራይት ውጤት እዚህ ሀገር የብዙ ጥቁር ሰዎች ትግልና መስዋዕትነት ያመጣው ውጤት ነው። በዛም ነው እኛ እዛ ሀገር የመጣ ነው፣ በዛ ምክንያት ነው እዛ ሀገር መተን መብታችን አስከብረን ተምረን ደህና ስራ ላይ ለማድረግ ምናምን የሞከርነውና ያንን ግን በሚጎዳ ነገር ሲመጣ እንዴት የሚለው ላይ የመሰለ ፍላጎት ብዙ አላሳየንም። ወጣቶቹ ግን የእኛ ልጆች ግን ይህን ታሪክ ሪቨርስ ከሆነ ወደኋላ ከሄደ የሚመጣውንም ጉዳት የበለጠ ግንዛቤ አላቸው። አሁን በተለያየ ስቴት ላይ አሁን ብዙ ለምርጫው ላይ ሰውን እንዲመርጥ ምዝገባ የሚያደርጉ ስልክ የሚደውሉ ዙም ሚቲንግ እያደረጉ ቅስቀሳ የሚያደርጉት ብዙዎቹ ወጣቶች ናቸው እና እሱ ተስፋ ይሰጣል፣ ደስ ይላል። መልካም የጎላ ተሳትፈዋል እያሉ ነው አቶ ሽመልስ አማረ። የምርጫው ሂደት ተጠናቆ ውጤቶች የሚሰማበት ጊዜ ሩቅ አይደለም። በነገው ምሽት የቱን ያህል መረጃ እናገኛለን የምንመለከተው ይሆናል። ከምርጫው ሂደት በኋላ በሌላ መሰል አጋጣሚ እንደማገኙ ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። ገርስጥልኝ አሉላንና ደረጀን እና እንግዶቻቸውን እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። መጪው የዩናይትድ ስቴትስ ምርጫ ለእርስዎ ምን ትርጉም አለው? ዓለም በኮቪድ-19 በማኅበራዊና ምጣኔ ሀብታዊ ምስቅልቅል ውስጥ ነች። ዓለም አቀፍ ግንኙነቶች ውጥረት ይስተዋልባቸዋል። አሜሪካውያን በፈተናው ውስጥ የሚመራቸውን ይመርጣሉ። ትራምፕ ወይስ ባይደን? ወግ አጥባቂዎች ወይስ ተራማጆች ሪፐብሊካን ወይስ ዴሞክራት? የአሜሪካውያን ደህንነት፣ ዴሞክራሲያዊ ተቋማትና ሰብአዊ መብቶች፣ ምጣኔ ሀብቱና እድገት፣ ሰላምና መረጋጋት ሁሉም የምርጫ ካርዶች ላይ ናቸው። አሜሪካ ማንን ታነሳ ይሆን? ድምጿን የፊታችን ማክሰኞ ትሰጣለች። አዲስ አበባ ላይ ከጠዋቱ አንድ ሰዓት በሚጀምር ቀጥታ ስርጭት የምርጫውን የመጨረሻ ደቂቃ ዜና፣ ትንታኔ፣ አስተያየቶች ከትውልደ ኢትዮጵያ መራጮችና ከሌሎችም ኢትዮጵያውያን ከምሁራን ያዳምጡ። ስርጭቱ በአህዱ ራዲዮ አህዱ ልሳን ፕሮግራምን በቀጥታ ይተላለፋል። አሜሪካ ድምጿን ትሰጣለች። የረቡዕ ጠዋት ቀጠሮ ከቪኦኤ ጋር ይሁን። የተከበራችሁ አድማጮች ለዛሬ ማክሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ከፕሮዲሰሩ ከንጉሱ ታምሬ ጋር ቆንጅ ይታየ ነኝ ነገ ማለዳው ላይ በልዩ የዩናይትድ ስቴትስ ምርጫ ስርጭት እንዲሁም በመደበኛው ዝግጅት በሶስት ሰዓት ማታ እስከምንገናኝ በሰላም ደሩ።